ስፖርት ጤና ይስጥልኝ፣ እንደምሰንብታችኋል። የሳምንቱን ዋና ዋና የስፖርት ክንውን ያካተተውን ሳምንታዊ ስፖርት ፕሮግራም እነሆ። የዓለም አቀፍ አትሌቲክስ ማህበር ጎልደን ሌብል ሲል ከፈረጃቸው 13 የጎዳና ውድድሮች መካከል አንዱ የሆነው 43ተኛው የበርሊን ማራቶን ትላንት ተካሂዶ ኢትዮጵያውያን አሸናፊ ሆነዋል። የጀርመን ዋና ከተማ ያስተናገደው የበርሊን ማራቶን ቀነኒሳ በቀለ ኬንያዊውን አትሌት ዊልሰን ኪፕሳንግን በመጨረሻዎቹ ኪሎ ሜትር ጥሎ በመውጣት ሲያሸንፍ የማራቶንን የዓለም ክብረ ወሰን ሊያሻሽል ስድስት ሰከንድ ብቻ ነበር የቀረው። ቀነኒሳ የገባበት ሰዓት የኢትዮጵያ ፈጣን ሰዓት ነው፣ ሁለት ሰዓት ከሶስት ደቂቃ ከሶስት ሰከንድ በ2013 የዓለም ክብረ ወሰንን የሰበረው ኬንያዊው ዊልሰን ኪፕሱንግ በ10 ሰከንድ ተቀድሞ ሁለት ሰዓት ከ3 ደቂቃ ከ13 ሰከንድ ሁለተኛ ሆኗል። ሌላው ኬንያዊው አትሌት ኢቫንቻ ቤት ሁለት ሰዓት ከአምስት ደቂቃ ከ31 ሰከንድ በመግባት ሶስተኛ ሆኗል። ኢትዮጵያውያን ሴቶች በድል ባጥለቀለቁት አርባ ሶስተኛው የበርሊን የሴቶች ማራቶን ቀዳሚ በመሆን የመራችው አበሩ ከበደ ስትሆን የገባችበት ሰዓትም ሁለት ሰዓት ከ20 ደቂቃ ከ45 ሰከንድ ሲሆን ብርሃን ዲባባ ሁለት ሰዓት ከ23 ደቂቃ ከ58 ሰከንድ ሁለተኛ ሆናለች። ሩታጋ ሁለት ሰዓት ከ24 ደቂቃ ከ41 ሰከንድ ሶስተኛ በመሆን ውድድራቸውን ጨርሰዋል። ከዚሁ ከአትሌቲክስ ዜና ሳንወጣ በሪ ኦሎምፒክ ከተሳተፉ የብሪታንያ አትሌቶች መካከል 53 የሚያህሉት የሕክምና መረጃቸው ተሰርቆ ይፋ ሊሆን እንደሚችል የብሪታንያ የጸረ አበረታሽ ንጥረ ነገር ቢሮ ስጋቱን ባለፈው ሳምንት ገልጾ ነበር። 53ቱ የብሪታንያ አትሌቶች የሕክምና ውጤት መሰረቁ የተነገረው ፋንሲ ብረስ የተሰኘው የመረጃ ጠላፊዎች ቡድን በድህረ ገጹ ይፋ ያደረገውን መረጃ መሰረት በማድረግ ነው። ሐሙስ፣ የፋንሲ ብረስ የተሰኘው የመረጃ ጠላፊዎች ቡድን በድህረ ገጹ ይፋ ካደረጋቸው ስድስት ተጨማ ተጨማሪ አትሌቶች መካከል የአትሌት ሞይ ፋ ራስም ይገኝበታል። መረጃው ከዓለም የጸረ አበረታሽ ንጥረ ነገር ተቋም ዋዳ እንደተወሰደ ተነግሯል። አትሌቶቹ በሕክምና ምክንያት ከአበረታሽ ንጥረ ነገር ምርመራ ውጪ የሆኑ አሊያም በሕክምና ምክንያት በይፋ ከተከለከሉት ንጥረ ነገሮች መካከል የሚወስዱ ናቸው። ይህ በሕክምና ሳቢያ ጉልበት ሰጪ ናቸው የተባሉትን ንጥረ ነገሮች ከመጠቀም የማያግደው የዋዳ ደንብ ምናልባት በአንዳንድ አትሌቶች ዘንድ አላግባብ እየተወሰደ ይሆናል የሚል ስጋት ፈጥሯል። ስድስተኛው ሳምንት የእንግሊዝ ፕሪምየር ሊግ ቅዳሜ ድልበራቃቸው ቀይ ሰይጣኖችና በአምናው አዳኝ ቀበሮዎች መካከል በተደረገ ጨዋታ ነበር የተጀመረው። ሌስተሮች ለ22 ደቂቃ በኳስ ቁጥጥር ልቀው ነበር። በ22ኛው ደቂቃ ስሞሊንግ ከማዕዘን የተሻገረችውን ኳስ ከመረብ እስኪያገናኛት። ከዚያ ኳስ በማንቸስተር ዩናይትድ ግር ስር ወደቀች። ማታ በ37ኛው ራሽፈርድ፣ በ40ኛው ፓጎባ፣ በ42ኛው አከታትለው የጎል ናዳ ወረዱባቸው እንጂ ከረፍት መልስ በ59 ኛው ደቂቃ ጋሪ ለሌስተር አንድ ጎል ቢያስቆጥርም ቀበሮቹን ግን ከረሃብ አልታደጋቸውም። ባለ አምስት ኮከብ ያጫወት ስልታቸውንና ጠንካራ ደጋፊዎቻቸውን ይዘው ሀልሲቲን ለማስተናገድ በአንፊልድ የጠበቁት ሊቨርፑሎች ሄልሲቲን አንቀጥቅጠዋል። በ17ተኛው ደቂቃ ላላና በ30ኛው ሚሊነር በ36ኛው በፍጹም ቅጣት ምትማሊ በ52ተኛው ኮንቲኒዮና በ71ኛው አሁን ሚሊነር ባስመዘገቡት ጎል ጨዋታው በሊቨርፑል አምስት ለአንድ አሸናፊነት ተጠናቋል። የጎልናዳ የወረደበት ሄልሲቲ ጎል በማይለር በ51ኛው ደቂቃ እየተመዘገበ ነበር። አሰልጣኝ ኤርገን ክሎፕ ከጨዋታው በኋላ ለጋዜጠኞች ግሩም ጨዋታ፣ አስደናቂ የመጀመሪያ ግማሽ ጎሎች አስቆጥረናል፣ ዓለም አቀፍ ደረጃውን የጠበቀ ጨዋታ ሲሉ ተጫዋቾቻቸውን አወድሰው፣ መግለጫ የመስጠት ፍላጎት የለኝም ነጥብ የመሰብሰብ እንጂ ሲሉ ለጋዜጠኞች ተናግረዋል። በዚህ ሳምንት በእንግሊዝ ስፖርት መነጋገሪያ የነበረው የቀድሞ የቸልሲ አሰልጣኝ ጆሲ ሞሪኞ ባሳተሙት ጆሲ ሞሪኞ አፕ ክሎዜን ፐርሰናል በሚል አዲሱ መጽሐፋቸው ያስቀመጡት ቃል ነው። እንዲህ አሉ። አንድ ቀን ከኳስ ሜዳ ውጪ የአርሰን ቪንገርን ፊት ሰብራለሁ። አርሰን ቪንገር ከ2011 ጀምሮ ለቸልሲ እንደተንበረከኩ ነበር። ቅዳሜ ለት ግን ቸልሲን ያለሞሪኙ አግኝተው ቅልደውበታል። ሳንቼስ በ11ኛው ደቂቃ፣ ዋልኮት በ14ኛው እናም ኮኮብ ተጫዋቹ ኦዜል በ40ኛው ደቂቃ ባገቡት ጎል 3 ለ0 ቸልሲን አሸንፈዋል። ቦርማውስ ከኤቨርተን 1 ለ0 ሚድልስቦሮ በቶትናም ሁለት ለአንድ ስቶክ ከዌስትብሮም አንድ ለአንድ ተለያይቶ ነጥብ ተጋዥ ተወጥቷል። ሰንደርላንድ በክሪስታል ፓላስ ሶስት ለሁለት ተረጥቷል። ስዋንሲ በማንቸስተር ሲቲ ሶስት ለአንድ ተሸንፏል። ትላንት ዌስትሃም በሳውስ ሃምፕተን ሶስት ለዜሮ ተሸንፏል። ዛሬ ማታ በርንሌይ ዋትፈርድን ይገጥማል። በጀርመን ቡንደስሊጋ አርብ ቦሩሲያ ዶርትመንድ ቡንደስሊጋውን ከመሪው ባየር ሞኒሽ ጋር በነጥብ የተስተካከለበት 48 ሰዓት ነበር። ፍራይበርግን 3 ለ1 በማሸነፍ ዶርትመንድ ካደረጋቸው አምስት ጨዋታዎች አራቱን አሸንፏል። ፔሪ ኤምሪካ ቢያንግ በጀርመን ቡንደስሊጋ 100ኛ ጨዋታውን ተሰልፏል። 59ኛ ጎሉን ከመረባ ወዳጅ ቷል። ዶርትመንድ በመጪው ማክሰኞ ሪያል ማድሪድን በሻምፒዮንስ ሊግ ያስተናግዳል። ቅዳሜ ስድስት ጨዋታዎችን ያስተናገደው የጀርመን ቡንደስሊጋ ማይንስ በባየር ሊቨርኩሰን በሜዳው 3 ለሁለት ተረድቷል። ቦሩሲያ መንሽንግላድባህ ኢንጉሽታድን ሁለት ለዜሮ አሸንፏል። ፍራንክፈርት ከሃርታ በርሊን 3 ለሶስት በሆነ ውጤት ነጥብ ተጋርቶ ወጥቷል። አጉስበርግ ዶርትመንድን አንድ ለዜሮ ረድቷል። ሃምቡርግ በሜዳው የቡንድስሊጋውን መሪ ታላቁን ባየር ሙኒሻ አስተናግዶ ኬሚጅ በ88ኛው ደቂቃ ባስቆጠረው ጎል አንድ ለዜሮ ተለያይቷል። የቀድሞ የባየር አጥቂ የነበሩትና የአሁኑ የሃምቡርግ አሰልጣኝ ብሩኖ ላባዲያ ባደረጉት አምስት ጨዋታ አንድ ነጥብ ብቻ በመያዛቸው ባሳዩት ደካማ ውጤት የተበሳጩት ኃላፊዎች ትላንት በስልክ ከስራ አሰናብተዋቸዋል። ከ18 ወራት በፊት ቡድኑን የተቀላቀሉት ኛ አሰልጣኝ እንደ ዛሬ በለስ ሳይርቃቸው ባለፈው አመት ቡድኑን ከመውረድ ታድገውት ነበር። አምስት ጨዋታዎች የተስተናገዱበት የጀርመን ቡንደስሊጋ ቬደር ብሬመንን ተከትሎ ሃምቡርግ አሰልጣኙን ያሰናበተ ሁለተኛው ክለብ ነው። በሌሎች የቡንደስሊጋ ጨዋታ ቬደር ብሬመን ቮልፍስበርግን ሁለት ለአንድ በሜዳው ሲያሸንፍ ከአራት ሽንፈቶች በኋላ የመጀመሪያው ድሉ ነው። ከ68ኛው ደቂቃ ጀምሮ ሲመሩ የነበሩት ብሬመኖች በ85ኛው ደቂቃ አቻ ሆኑ። በጨዋታው ማቆሚያ ሰዓት ቴዎድሮ ገብረስላሴ ባስቆጠረው ጎል ከኋላ ተነስተው ለማሸነፍ በቅተዋል። አሰልጣኝ አሌክሳንደር ኑሪም ሜዳ ውስጥ በድል ጩብ ይረግጠዋል። ትላንት እሁድ ሆፍናም ከሻልካ ሁለት ለአንድ፣ ኮለን ከሊፕዚንግ አንድ ለአንድ ተለያይተው ነጥብ በፈረንሳይ የአርብ እለት ጨዋታ ቱሉስ ፓሪሴን ጀርመንን ሁለት ለአንድ ረቷል። የመጀመሪያው ግማሽ ላይ በተጨመረ የባከነ ሰዓት የቀድሞው የቱሉስ ተከላካይ ሰርጂ አሪየር በሰራው ስህተት እርሱን በሁለት ቢጫ በቀይ ካርድ ከሜዳ ሲያስወጣ፣ ቡኑን በአስር ተጫዋች ሲያስቀር፣ ለቱሉስ ፍጹም ቅጣት ምት ቸረ። የተሰጠውን ፍጹም ቅጣት ምት ያን ቦዲ ጋር መሳት በሚሳነው ግራግቦ መጥቶ ከመረብ በማሳረፍ አሰልጣኝ ኡኒ ኤምሬን ንዴታቸውንና ቁጣቸውን መሸሸግ ሳይችሉ በአንድ ለባዶ መሪነት እረፍት ወጡ። And he does so Sending Areola the wrong way Then Bodiger's left foot strikes again To lose one Paris Saint-Germain nil ከረፍት መልስ ምንም እንኳን ፓሪሲን ጀርመን ጫና ፈጥሮ የተጫወተ ቢሆንም በሰባ ስምንተኛው ደቂቃ ጀርሚ ዱማዝ ባስቆጠረው ሁለተኛ ጎል በቱሉዝ ሁለት ለዜሮ ጨዋታው ተጠናቋል። ወደ ስፔን ፕሪሜራ ሊጋ ስና ቀና ቅዳሜ ኢብራ ከሪያል ሶሴዳድ ሁለት ለዜሮ ሲለያይ ባለፈው ሮብ ከአትሌቲኮ ቤልባው ጋር ያደረጉት ጨዋታ አሰልጣኝ ሉዊስ ኑሪኮ አንድ ለአንድ ሲለያዩ ነጥብ ተጋርተው ብቻ ሳይሆን የወጡት የ29 አመቱን ሊዮናል ሜሲን ጭምር ነበር በጡንቻ መሸማቀቅ ለሶስት ሳምንት ከጨዋታ ውጪ የሆነባቸው ያም ሆኖ ቡድኑ ቅዳሜ ዕለት ተጋጣሚው እንዲሆን ለመርታት አልተቸገርም። ሱዋሬዝ በ29 ኛው ራፊኒህ በ32 ኛው ኔይማር በ81 ኛው እና በ88 ኛው ቱራን በ85 ኛው አምስት ጎል አስቆጥረው አምስት ለዜሮ አሸንፏል አትሌቲኮ ቤልባው ሲቪላን 3 ለ0፣ ላስ ፓልማስ ከሪያል ማድሪድ ባዶ ለባዶ፣ አትሌቲኮ ማድሪድ ከዲፖርቲቮ ላካሩኛ 1 ለ0፣ ቪላሬል ከኡሳሶና 3 ለ1 ተለያይተዋል። ኢስፓኞል በሴልታ ቪጎ 2 ለ1 ተረቷል። ዛሬ የላሊጋው ስድስተኛ ጨዋታ ይካሄዳል። የሜዳ ቴኒስ የጀርመኑ ታዳጊ ወጣት አሌክሳንደር ሪቬሪ የዩኤስ ኦፕን ሻምፒዮኑን ስታንስል ቫሪካን በሴንት ፒተርበርግ የዓለም የሜዳ ቴኒስ ውድድር አሸነፈም። የ29 ዓመቱ የጀርመን ቁጥር አንድ የሜዳ ቴኒስ ኮኮብ 2 ሰዓት 22 ሰከንድ በፈጀው ጨዋታ 6 ለ2 3 ለ6 እና 7 ለ5 ነው ያሸነፈው። የ22 ዓመቱ ፈረንሳዊ ተጋጣሚ ዶሚኒክ ቲምን 7 ለስድስት ና ስድስት ለሁለት በመርታት ለመጀመሪያ ጊዜ የሞንሴል ኦፕን አሸናፊ ሆኗል። በዚህ ዓመት መጀመሪያ 78ኛ ደረጃ የነበረው ፖል በዊምብልደን እና በዩኤስ ኦፕን ራፌል ናዳልን በማሸነፍ ለግማሽ ፍጻሜ አላፊ እንደነበር ይታወሳል። በሌላ የሜዳ ቴኒስ ዜና ሰሪና ዊሊያምስ በመጪው ሳምንት ከሚጀመረው የቻይና ውሃን የሜዳ ቴኒስ ውድድር ራሷን ማግለሏ ታወቀ። የ34 ዓመቷ ዊሊያምስ ከዊምብልደን ድሏ በኋላ ከደረሰባት የትከሻ ችግር እስካሁን እንዳላገገመች በመግለጽ ነው። ከውድድሩ ውጪ መሆኗ አይታወቀው። የዛሬው የስፖርት ዝግጅት ይህን ይመስላል። አብሬያቸው የቆየው ታና ደምሴ ነኝ። መልካም ሳምንት።